በናይጄሪያ ጥቃት አሸባሪዎች ጥቃት አድርሰውበት 19 ተማሪዎች የታገቱበት ትምህርት ቤት ላለፉት ሶስት ወራት ተዘግቶ ቆይቶ አሁን ስራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ወደ ዳፕቺ ተማሪ ቤት ልጆቻቸውን ለመላክ አሳስቧቸዋል። ቺዳ ኦዱዋ ከስፍራው ዘግባ፣ ሄኖክ ሰማክሴር እንዲህ አቅርቦታል። በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት ሦስት ወራት ተዘግቶ ቆይቶ ዛሬ ሥራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ዳብቺ ትምህርት ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል ትላለች የአሜሪካ ድምጿ ቺካ ኦድዋ ከስፍራው በላከችው ዘገባ በሦስት ወር ጊዜ ውስጥ ለመጀመሪያ ጊዜ በሰሜን ምሥራቅ ናይጄሪያ የሚገኘው የዳፕቺ ትምህርት ቤት በሩን ከፍቷል። ተማሪዎች ሰልፍ ተሰልፈው ብሔራዊ መዝሙር ዘምረው፣ ባንዲራ ተሰቅሎ ክፍል ተጀምሯል። በየካቲት ወር በአሸባሪዎች ታግተው የተወሰዱት ልጃገረዶች ሁኔታ የጸጥታ ሁኔታውን አስጊ አድርጎታል። በዛሬው እለት ትምህርታቸውን የቀጠሉት ሁለት መቶ ሃያ ተማሪዎች ሲሆኑ ከጥቃቱ በፊት በዚህ ትምህርት ቤት ተመዝግበው ይማሩ የነበሩ አራት መቶ የሚሆኑት አልተመለሱም። አዳማ አብደል ካሪም የዳብቺ ሁለተኛ ደረጃ ትምህርት ቤት እርሰ መምህር ናቸው። ለዚህ ምክንያት ይሆናል ብለን የምናምነው ወይንም የምንጠርጥረው ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ሰግተዋል ወይንም ተማሪዎቹ ራሳቸው መመለስ አልፈለጉም። ተማሪዎቹ በተለይ በቦኮ ሀራም የሽብር ቡድን ለአንድ ወር ያህል ታግተው የተያዙት አሰቃቂ በሆነ መልኩ እንደነበረ መርያም የተባለች የዳብቺ ተማሪ ታስረዳለች። ስንት መከረም ቃል ዙ መከራንቻ ፎቶግራፎቻችንን አንስተው ወደ ትምህርት ቤት እንዳትመለሱ ብለው አስፈራሩን። እኔ ፍላጎቴ መማርና ማወቅ ስለሆነ ዛሬ ትምህርቴን ጀምሬያለሁ። የዳብቼ ትምህርት ቤት አርጅቶ መፈራረስ የጀመረ ነው። መስኮቶች ተሰባብረዋል። የሴት ልጆች ማደሪያ ክፍሎችም አልጋ የላቸውም። ውሃና መብራት ይቆራረጣል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሰሜን ናይጄሪያ የሚገኙ ትምህርት ቤቶችን ለትምህርት አሰጣጥ የተመቹ እንዲሆኑ፣ መምህራንም ወቅታዊ የሙያ ስልጠና እንዲያገኙ ጥረት ይዟል። ይህ ጥረት ግን ዳብቻ አልደረሰም። በማይዱግሪ የዩኒሴፍ ሰራተኛ የሆኑት ጄፍሪ ኢዩ ጁምባ ትምህርት ቤቶች ደህንነታቸው እንዲጠበቅ በያዝ ነው መርሃ ግብር ውስጥ እየተካተተ አልነበረም። ወደፊት ግን በዚህ መርሃ ግብር ለማካተት አስፈላጊ መሆኑን ተረድተናል። ሆኖም ቀጣዩ ጥቃት የት እንደሚደረግ ማወቅ አይቻልም። በዛሬው ዕለት የዳብቺ ትምህርት ቤት ሲከፈት መለዮ የለበሱ ወታደሮች ጥበቃ ሲያደርጉ ታይተዋል። በከተማውም እንደዚሁ መለዮ ያልለበሱ የጸጥታ ሰራተኞች በየስፍራው ተሰማርተዋል። የጸጥታ እርምጃዎቹ እንደሚረዱ ወላጆች ይናገራሉ። የቦኮ ሐራምን የሽብር ጥቃቶች ለመቋቋምና አልፎም አንሸማቀቅም የሚል መልእክት ለማስተላለፍ ወላጆች ሲወያዩ ነው የሰነበቱት። ጋርባ ሐሩና ከዳብቺ ትምህርት ቤት ከታገቱት ሴት ልጆች የአንዷ አባት ናቸው። ልንጋፈጣቸው ይገባናል። እንዋጋቸዋለን። ሊያሸንፉን አይችሉም። ይኸው አንፈራችሁም፣ ልጆቻችንን ትምህርታቸውን ይቀጥላሉ የሚል መልእክት ካሳለፍን አሸናፊዎቹ እኛ እንሆናለን። ከታገቱት ሴት ልጆች መካከል ሊያ እስካሁን አልተመለሰችም። ምክንያቱም ወደ እስልምና ሃይማኖት ተቀየሪ የሚል ጥያቄ ቀርቦላት በፍጹም በማለቷ አሁንም በቦኮሃራም ይዞታ ትገኛለች። ሬቤካ ሻሪቡ የልያ እናት ናቸው። ልጄ ተመልሳ ስትመጣ ወደዚህ ትምህርት ቤት መልሻል ልካትም። አንድም የመንግስት አካል አልደረሰልንም፣ ሊረዱን ወይም ሊከላከሉልን አልቻሉም። በሊያ ጉዳይ እንኳን ምንም መረጃ አይሰጡንም ወይም መጥተው አልጠየቁንም። የሊያ የክፍል ጓደኞች ዛሬ ትምህርት ሲጀምሩ ታዲያ በከፍተኛ ስጋት ነው። መማር በመፈለጋቸው ብቻ ለጥቃት ተጋልጠዋል።